ብስመኣብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አቤቱ ገናነው አምላካችን እግዚአብሔር ሆይ ይህን ጣፋጭና ደስ የሚልቀን በሕይወታችን ስለሰጠኸን ከሁሉ የሚሻለው ቅዱስ ቃልህን በምክንያት እንድንሰማ ስለረዳህን እናመሰግንሃለን። ጌታ ሆይ ክብርና ምስጋና አምልኮትና ወዳሴ ከምድር እስከ አርያም ላንተ ይሆን። የተወደዳችሁ የእግዚአብሔር ልጆች የእመቤታችን የቅድስት ድንግል ማርያም ወዳጆች እስከ ሞት ድረስ በወደደንና ባፈቀረን ባንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰንበታችሁ? ከሞት አገር፣ ከጨለማ ማሰራር እንድንለይ ረዳን። በኃጢአታችን ሙታን ብንሆንም እንኳን ከወደደን ከትልቅ ፍቅሮ የተነሳ ከክርስቶስ ኢየሱስ ጋር ሕይወትን የሰጠን የአባቶቻችን አምላክ ጌታ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ እግዚአብሔር ቢፈቅድና ቢረዳን በዚህ የወንጌል አገልግሎት ውስጥ የምንማማርበት የቃሉ ርዕስ ደህና የሚል ነው። ኃይለ ቃሉን የምናገኘው በሁለተኛ ነገሥት ምዕራፍ 4 ቁጥር ሃያ ስድስት ላይ ሲሆን የትምህርቱ መሠረታዊ ዓላማ ከሰማይ በታች ባለው የህይወት ዘመናችን ከሰይጣንም ሆነ ከበረታው የህይወት ሰልፍ የተነሳ ማጉረምረም የተሞላችውን ነፍስ ደህና ማለትን ማለማመድ ነው። ስሙን ጠርተን የማንጠግብለት ሕያው አባታችን እግዚአብሔር ሁሉን ነገር በቸርነቱ ደህና ያድርግልን። ብዙ ጊዜ በህይወት ልምምዶች እና በኑሮ ጣፈንታዎቻችን ሁሉ ደጋግመን እንዳየነው የሰው ልጆች እግዚአብሔርን ለማመስገንና ታላቅ ስሙን ለመባረክ ተፈጥረው ሳለ በአንድም ይሁን በሌላ መንገድ ይህን በጎ ዓላማ ስተው ይህን ቀላል ነገር ለመተግበር ሲቸገሩ እናስተውላለን። የእግዚአብሔር ልጆች ለምን ይሆን ተመስገን ማለት ያቃተ? ምን ይሆን እግዚአብሔርን ለማመስገን እየከለከለን አንዳች ነገር? ሁላችሁም እንደምታውቁት የሰው ልጅ በዚህ ዓለም ላይ የሚኖርበት የመጀመሪያውም የመጨረሻውም ዓላማ እግዚአብሔርን አመስግኖ እንዲያልፍ ነው። ዓላማው ይሄ ነው። ሰይጣን ደግሞ ክፉ ነው። በአንድም በሌላም መንገድ ይህ የተፈጠርንበትን ዓላማ እንድንዘነጋ፣ እንድንረሳ ያደርገናል። ለዚህ ነው የእግዚአብሔርን ውለታ ልባችን ሲረሳ እግዚአብሔርን በነገሮች ሁሉ በመባረክና በማመስገን ፈንታ አፋችን በማጉረምረም ተሞልቷል። ድንኳናችን በእርግማን ተሞልቷል። እንደውም አንዳንዴ ፍጠረኝ ሳልለው ፈጥሮኝ ያሰቃየኛል እያሉ በራሳቸው ድካም እግዚአብሔርን የሚረግሙና የሚያጉረመርሙ ሰዎች አይጠፉ። እኔ በጣም ይገርመኛል። እቃ ወደቀ ማጉረምረም ነው። ውሃ ፈሰሰ ማጉረምረም ነው። በገዛ ስህተታችን ለሚፈጠሩ ጥቃቅን ስህተቶች ሁሉ እንኳን ሳይቀር ተጠያቂ ተከሳሽ ለማድረግ የምንሞክረው የማይከሰሰው እግዚአብሔርን ነው። የማይታማው እግዚአብሔርን ነው። ለዚህ ነው ዛሬ ሰዎች እግዚአብሔርን ጠብቆት፣ እግዚአብሔርን መግቦት፣ እግዚአብሔር ለልጆቹ ያለውን የፍቅር ዓላማ መረዳት እንዲችሉና በሕይወት ዘመናቸው ሁሉ ተመስገን ብለው መኖር እንዲችሉ ለማድረግ የሚያስችለውን ይህንን ቃል የሚያሰማን የተወደዳችሁ እግዚአብሔር ልጆች አሁን በየትኛውም ስፍራ ቢሮ ውስጥም፣ ጎዳና ላይም፣ ቤታችሁም ተቀምጣችሁ በአንድም በሌላም መንገድ ይህንን የእግዚአብሔርን ቃል የምትሰሙ ሁላችሁ ልባችሁን ለመንፈስ ቅዱስ ክፈቱ። እግዚአብሔር በዓላማና በዕቅድ ይህንን ቃል ወደ ጆሮአችን ሲልከው በእኛ ሕይወት ውስጥ የሚለውጠውና የሚቀይረው ነገር በእርግጥ ስላለ ነው። ስለዚህ ጌታዬ፣ አምላኬ ለእኔ ለልጅህ ያለህ ቃል ምንድነው? ምን ልትመክረኝ ተዘጋጅተሃል? እኔም ሰማለው፣ አንተም ተናገር እንድንል መልካም ፈቃዱ ይሆንልን እኔም አገልጋዩ በዚህ የወንጌል አገልግሎት ውስጥ የአምላኬን መንግሥትና መንግስትና ክብር እንጂ ስለ ራሴ ማንነት የቀባጠርኩ ጊዜ እንዳልወስድ በቸርነቱ ይጠብቃል። በዚህ በሁለተኛ ነገሥት ምዕራፍ አራት በቁጥር ስምንት ጀምሮ ተጽፎ የምናገኘውን ታሪክ እስኪ ለሕይወታችን እንመልከተው። በዚህ በሁለተኛ ንግሥት ምዕራፍ 4 ቁጥር 8 ላይ አንድ ታሪክ እናገኛለን። ይህ ታሪክ ስለ እግዚአብሔር ሰው ስለ ነቢዩ ኤልሳና በሱነም ከተማ ስለምትኖር ስለ አንዲት ሴት ነው የሚተርክልን። እንዲህ ነው የሚለው፣ ከእለታት በአንድ ቀን የእግዚአብሔር ሰው ኤልሳ በሱነም አለፈ ይላል ቃሉ። የእግዚአብሔር ነቢያት በከተማችን ይለፉ፣ ደጋግ ሰዎች በሃገራችን ይለፉ። ከሁሉ የሚሻለው ገናኑ አምላካችን እግዚአብሔር በሕይወታችን ይለፍ። ኢየሱስ ክርስቶስ በልባችን ይለፍ። እሱ ካላለፈ መከራው አያልፍም። እሱ ካላለፈ ለቅሶ አያልፍ፣ ረሃቡ አያልፍ፣ ሕማሙ አያልፍ። በሸርነቱ እሱ በሕይወታችን ይለፍ። ነብዩ ኤልሳ በሱነ ማለፈ ይላል መጽሐፍ ቅዱስ። ነብዩ ኤልሳን ሁላችሁ ታውቁታላችሁ። በሁለት ጥማድ በሬዎች ያርስ የነበረ በዘመኑ ሞላለት የተባለ ባለጠጋ ነበር። ኋላ ነቢዩ ኤልያስ መጎናጸፊያ ከጣለበት በኋላ ለአገልግሎት ሲጠራ ባለ ማጉረምረም ሁለት ጥማድ በሬዎቹን አርዶ ለድኾች አብልቶ እናት አባቱን ተሰናብቶ እግዚአብሔርን የተከተለ ነቢይ ነው። ይቻላልኮ ከጽድና ከጽግባ ከተሸለሙት ቤቶች ውስጥ ወጥቶ ከአበባ ምንጣፍ ላይ ከወርቅ አልጋ ላይ ተነሥቶ እግዚአብሔርን ማገልገል ይቻላል። ነቢዩ ኤልሳ ሁሉን ትቶ ንቆ እግዚአብሔርን ተከተለ። ይሄ ነቢይ አባቱ ኤልያስ ዮርዳኖስን ተሻግሮ ወደ ሰማያት ሲወሰድ የኤልያስን በረከት እጥፍ ድርብ አርጎ የተቀበለ ሰውን ነቢዩ ኤልሳ፣ በኋላም ዮርዳኖስን ከፍሎ ተሻግሮ ሞት ያለበትን ጭንገፋ ያለበትን መራራውን የኢያሪኮን ውሃ በጸሎቱ ፈውሷ እህ ነቢይ ሱነም በምትባል ከተማ አለፈ ይላል መጽሐፍ ቅዱስ። በዚያም አንዲት ታላቅ ሴት ነበረች ይላል። መጽሐፍ ቅዱስ አንዲት ታላቅ ሴት ነበረች ነው የሚለው። በምኗ ይሆን ታላቅነቷ? በውበቷ ይሆን? በሀብቷ ይሆን? በስልጣኗ ይሆን? መቼም የኛ ሚዛን ያጋድላል። እኛ የሰውን ክብር ታላቅነት የምንለካባቸው ሚዛኖች አሉ። ወይ በሀብቱ ወይ በውበቱ አልያም በስልጣኑ ወይም ደግሞ በዝናው። እግዚአብሔር ግን እኛ እንዳየነው ነው የሚያይ ይመስለናል። ታላቅ ሴት ነበረች ነው የሚል፣ እኛ ባየንበት አንቀጽ አይደለም የእግዚአብሔር ሚዛን ታላቅነቷን። እየቆየን መንፈስ ቅዱስ ይነግረናል። አንድ ቀን ነብዩ ኤልሳ በከተማው ሲያል ይቺ ሱናማዊት ሴት አይታ ይህ የእግዚአብሔር ሰው ነው አለች። የመጀመሪያ ታላቅነቷ የእግዚአብሔር ሰው ነው። የእግዚአብሔርን ሰዎች የምትለይበት የተኳሉ ዓይኖች ነበራት። ይሄ እግዚአብሔር ሰው ነው አለች። ዛሬኮ ብዙ ችግር አለብን። የእግዚአብሔር ሰዎች ናቸው ያልናቸው ያቆስሉናል። የተደገፍንባቸው የሸንበቆ ምርኩዝ ይሆኑብን የተደገፍንባቸው የእምቧይ ካብ ይሆኑብን የእግዚአብሔር ሰዎች ናቸው መልካሞች ናቸው ያልናቸው እያቆሰሉን ይሸሻሉ። ግራ ገብቶናል። በዚህ የተነሳ መልካሞቹን የእግዚአብሔርን ሰዎች ሁሉ በእነዛ አይን አይተናቸዋል እኮ። እንዳውም ከእግዚአብሔር ቤት ሳንሸሽ እንቀራለን በነሱ ምክንያት። ዘመኑም ወደ ማለቂያው እየቸኮለ ስለሆነ፣ ትንቢቶም የሚፈጸምበት ጊዜ ስለሆነ በየስፍራው ብዙ ጫወታ አለ፣ ብዙ የምናየው ነገር አለ። እኛም ልባችን ከወንጌል ስለኮበለለ እያሳቱን እየሳትን እየሳቱን ይሄው እዚህ ዘመን ላይ ደርሰናል። የእግዚአብሔር ልጆች፣ አንባቢው ያስተውል ነው የሚለው መጽሐፍ ቅዱስ። ምንድነው ምናየው? ምንድነው ምናስተውለው? በምን እንለይ የእግዚአብሔርን ሰዎች የእግዚአብሔር ካልሆኑት ሰዎች እውነተኞቹን ከሐሰተኞቹ በምን እንለይ? ድራማ እኮ ነው እየተሰራ ያለው። ደበሎ የለበሰ ሁሉ ባህታዊ እየመሰለን፣ ቆብ የደፋ ሁሉ መነክሰ እየመሰለን፣ የጠመጠመ ሁሉ ካህን እየመሰለን፣ ቀሚስ ያጠለቀው መጽሐፍ ቅዱስ የያዘ ሁሉ ሰባኪ እየመሰለን፣ ማን ቆርቆሪያ የያዘው መቁጠሪያ የጨበጠ ሁሉ አጥማቂ እየመሰለን ተቸግረናል እኮ ደክመናል፣ በብዙ ነገር ዝለናል፣ በብዙ ነገር። እግዚአብሔር አምላካችን በቸርነቱ ያበርታ። የዛለውን መንፈሳችንን በውስጣችን ያድስልን። የእግዚአብሔርን ሰዎች የእግዚአብሔር ካልሆኑ ሰዎች እንድንለይ የተኳሉ ዓይኖች ለእኛ ሚስጠን የእውነተኛዎቹን መናንያን ስም የሚያሰድቡ የእውነተኞቹን የክርስቶስ አገልጋዮችን ስም የሚያስነቅፉ ካህናትን የሚያሳሙ አሉ፣ አንዳንዶች አሉ፣ በየስፍራው አሉ፣ በየቦታው አጥርተን እንድንለይ እግዚአብሔር አይኖቻችንን ያብራልን። ይሄ የእግዚአብሔር ሰው ነው አለች፣ አካሄዱን አይታ ነው። የመጀመሪያው ታላቅነቷ እዚህ ላይ። ሁለተኛው የእግዚአብሔር ሰው ነው ብላ ብቻ አላለፈች። አንተ የእግዚአብሔር ሰው ወደ ቤቴ ግባ ብላ የእግዚአብሔርን ሰው ኤልሳን ጋበዘችው። በጀ ብሏ ወደ ቤቷ ገባ። አባቴ ምንም የሌለኝ ኃጢአተኛና ምስኪን ሰው ነኝ። ለአንተ የሚሆን ሽምብራ ገና አላጣም ብላ ሽምብራ ቆልታ ውሃ አዘጋይታ ከድካምህ ረፍ ሁሌ ወደዚህች ከተማ ስትገባም ስትወጣም አይሃለሁ በረከት ረድኤት በኔ ላይ ትሁን፣ ጸልየልኝ አለችው። እሱም መንፈሳዊነቷ ነካው። ሴቲቱ ቀጥላ አንድ ነገር ነገረችው። አባቴ ሌላ ነገር አላስቸግር፣ ወደዚህ ከተማ ስትገባ እንዴት አደርሽ አንቺ ሴት፣ ከዚህ ከተማ ስትወጣ ደግሞ ሰላም ደሪ፣ ለሊቱ የያይቆብ ለሊት ይሁንልሽ፣ በረአይ ይለፍ በለኝ። ይሄ በቃኛል አለችው። ጸልዩላት፣ ወጣ። ከዛ በኋላ መንፈሳዊ ተዛምዷቸው ቀጠለ። ወደ ከተማው ሲገባ አንቺ ሴት እንደምን አደርሽ፣ ሲወጣማ አመሻሽቶ ሰላም ደሪ ሌሊቱ በረአይ ይለፍልሽ፣ በህልም ይለፍ ተባረኪ ብሏት ይሄዳል። አንድ ቀን አንድ ቀን ይቺ ሴት ነብዩ ኤልሳ ወደ ቤቷ እየገባ እየወጣ እየጸለየላት የአምላኩን ቃል እየነገራት ብዙ ጊዜ ከተቆጠረ በኋላ ከእለታት በአንዱ ቀን ባሏን እንዲህ ብላ አማከረች። አንድ ሽማግሌ ባላላት ወንድሜ፣ አንተ የትዳር አጋሬ፣ አንድ ነገር ላማክረ ምን ገዶኛላት ሽማግሌ ባሏ ይሄ እግዚአብሔር ሰው ወደ ቤታችን ሲገባ ሲወጣ ብዙ ጊዜ ሆኖታል። እኛኮ ኀጢአተኞች አጥያተኞች ነን። እኛኮ ደካሞች ነን። እንዴት ከኛ ከአጥያተኞቹ ጋር ይውላል! እንዴት ከደካሞቹ ጋር ያርፋል! እባክህን የተለየነውና የተለየ ቤት ተራራው ላይ እንስራለት። እባክህን ቆንጆ ቤት እንስራለት ብላ ባዓሏዋን ለጽድቅ አነሳሳች። ሴት ናት። ሶስተኛ፣ ታላቅነቷ ይሄ ነው። ሴቶች እግዚአብሔር እኮ በውስጣችሁ የደበቀውን ነገር ብትጠቀሙበት ዓለምን ትቀይራላችሁ እኮ። አይደለም ትዳራችሁ አይደለም ወንዶችን፣ ዓለምን ትለውጣላችሁ። እግዚአብሔር በእናንተ ያደረገው ታላቅ ነው። ሴቲቱ ባሏን ለጽድቅ ነገር እያነሳሳችሁ ነው። ቤትን ሥራ፣ መቅደስን ሥራ፣ ማረፊያን ሥራ እያለችሁ ነው። ይቻል ነበር፣ እንውጣ እንዝናና፣ ደግሞም ሰዎች የሚውሉበት ተራ የሆነ ስፍራ ላይ እንዋል ማለት ይቻል ነበር። እንዲህም የሚያደርጉ ብዙ አሉ። ወደ እግዚአብሔር ቤት እንሄድ፣ ቃሉን እንስማ፣ እንባረክ፣ እንጽናና የሚሉ ግን ጥቂት ሴቶች ናቸው። እነሱን ብዙ ያደርግልን እግዚአብሔር ባሎቻቸውን የትዳር አጋሮቻቸውን እየመሩ ወደ ቅዱሱ ተራራ ወደ እግዚአብሔር ሀገር የሚያመጡትን እግዚአብሔር ያብዛል። ሴቲቱ ባሏን አነሳሳችሁ። ባሏም ይሁን እንዳልሻላት። በጽድና በዝግባ ሰገነቱ ላይ ቆንጆ ቤት ያማረ ቤት ሰርታ አልጋ አዘጋጅታ ጠረጴዛ አዘጋጅታ ወንበር አዘጋጅታ መጽሐፍት ሲያነብ እንዳይጨልመው መቅረዝ አዘጋጅታ ለእግዚአብሔር ሰው ለኤልሳዕ ቁልፍ አስረከበች። ታላቅነቷ ልዩ። ቁልፍ አባቴ በዚህ እረፍ ጸልይ አለች። ያ ቤት ለሱ ምን ያደርግለታል? ነቢዩ ኤልያስ ያወረሰው ዋሻ አለው ቀርሜሎስ ተራራ ላይ። ግን ስለ ፍቅሯ ቤት ሠርታ ሰጥተዋለች። ቁልፍ ያስረከበች ሴት ናት። ለዚህ ነው መጽሐፍ ቅዱስ ታላቅ ሴት ያላት። በቅዱሳን ስም ቤተ መቅደስ የሰራች የመጀመሪያዋ ሴት የመጀመሪያዋ ሴት ለነቢዩ ኤልሳ ቁልፍ ያስረከበች ሴት። ነቢዩ ኤልሳ ገረመው። እዛ ቤት ከደቀ መዛሙርቱ ጋር አርፎ ይቺ ሴት ለቅዱሳን ያላት ፍቅር፣ ለእግዚአብሔር ያላት ፍቅር ከምጠብቀው በላይ ሆኖብኛል። ምን ላድርግላት? ብሎ ደቀ መዛሙርቱን አማከራቸው። ምን ላድርግላት? ማድረግ ይችላሉ፣ ከበረከታቸው፣ የእግዚአብሔር ሰዎች። ምን ላድርግላት? ብሎ ለመነ። ምን ላድርግላት? ብሎ ጠየቃቸው። እሄኔ እሷን ጠይቃት፣ እንጃሉ ደቀ መዛሙርቱ እሷን ጠይቃት። ጠራትና፣ አንቺ ሴት ምን ላድርግልሽ ለንጉሥ ልንገርልሽ? ለሰራዊት አለቃ ላሳስብልሽ? ወደ እግዚአብሔር ልጸልይልሽ? ምን ላድርግልሽ አላት። እግዚአብሔር በረድኤት ምን ላድርግላችሁ ይበለን ልጆቼ፣ ምን ላድርግላችሁ ይበለን። ምን ላድርግልሽ አላት፣ ምን ላደርግልሽ። ሴቲቱ ይሄኔ የመለሰችው መልሱ የሚገርም ነው አሁን ምን ላድርግላችሁ ብንባል ምን ይሆን የምንመልሰው? ምን እንል ይሆን? ሴቲቱ ምን እንዳለች ታውቃላችሁ? አባቴ ወደ ቤቴ ግባለኝ፣ በጎጆዬ ምዕረፍ ያልኩህ እኮ አንተን ለማስቸገር አይደለም። እኔ በወገኖቼ መካከል የተቀመጥኩ ሁሉ የሞላላት የተረፈላ ሴት ነኝ። ምንም ነገር አልፈልግም። ብቻ ወደ ቤቴ ግባ ሰላምህ ከኔ ጋር ትሆን፣ ይሄ ያጽናናኛል እንጂ ምንም ስጋዊ ጥያቄ የለኝም አለችው? ደስ አይልም? ባካችሁ አንዳንድ ጊዜ እግዚአብሔር ቤት ገብተን አመስግነን ክብር ይስፋ ብለን ብቻ አንውጥ። ምንድነው ማመልከቻ ማብዛት? ምንድነው ጭቅጭቅ? ምንድንነው ሁሉ ጊዜ ልመና? አንዳንዶቻችን ከልመናዎቻችን አጀንዳ ስፋት የተነሳ እግዚአብሔርን ሳናመስግን እንወጣለን። እግዚአብሔርን ክብር ይስፋ ሳንል እንወጣለን። አልቅሰን፣ ጮኸን፣ ተነታርከን ነው የምንወጣው። ነውጣው ባካቸው አመስግኑ። የጎደለውን እሱ ያውቀዋል። ሙሉ ነኝ ብንል እንኳን በህይወታችን እግዚአብሔር የጎደለውን ያውቀዋል። ሴቲቱ ምንም አልፈልግም የሞላላት ሴት ነኝ አለች። ታላቅነቷን አይታቸዋ ሙሉ ነኝ እንድንል እግዚአብሔር ይርዳን። ምንም አልጎደለብኝም ተመስገን እንድንል በህይወታችን እግዚአብሔር ይርዳን። ብዙዎቻችን ያጣ ነው ይሄንን እኮ ምንድነው የሚጎልህ? ምንድነው የሚጎልህ ሲባል አቤት አቤት ብዛቱ እንጀምራለን። መጠለያ የለኝ፣ መጓጓዣ የለኝ፣ ጨርቅ የለኝ፣ ማቅ የለኝ? ድቃቂም ሳንቲብ የለኝም፣ የምንለው ነገር ብዛቱ። ከሁሉ የሚሻለው እኮ እግዚአብሔር ያለን፣ ግን እኛ እኮ ነን። ከሁሉ የሚሻለው እሱን ይዞ ሰው የለኝም ይላል። እሱን ይዞ ሰው ሸለቆ ያውራ እጭ የሚሉ ሰዎች በዙ። እግዚአብሔር ደህና የሚሉትን ሰዎች ደግሞ ያብዛልን። የሚያጉረመርሙ ሰዎች በዙ። የሚባርኩ የሚያመሰግኑ ሰዎችን ያብዛልን እግዚአብሔር። ሴቲቱ የሞላልኝ ሴት ነኝ አለች። ተመለሰና ወደ ደቀ መዛሙርቱ፣ ምን ላድርግልሽ ብላት እቺ ሴት ምንም አልፈልግም ብላኛለች አላችሁ። ደቀ መዛሙርቱ ምን አሉ? አባታችን ሴቲቱ እኮ እንደው ሽንፈት ስለማትወድ ማጉረምረም ስለማትወድ ማስቸገር ስለማትወድ እንጂ እኮ ልጅ የላት ልጅ ስጣት አሉት። ይገርማል። ትዳራላት፣ ልጅ የላትም። ሴቲቱ ሀብታላት፣ ልጅ የላትም። ሴቲቱ የልጅ እጦት ግን ቅዱሳንን ከማገልገል እግዚአብሔርን ከማምለክ አልከለከላት። እኛ አሁን እግዚአብሔርን ላለማምለክ የምንዘረዘራቸው ምክንያቶችን ደግሞ ተመልከቱ። በአንድ ጎኑ የጠላት ክስ አለ። ያንተ እግዚአብሔር ምን አደረገለ? ጠዋት ማታ ነጠላሽን እያነሳሽ የምትሮጭለት ጌታ ምን ሰራልሽ? አትቀሩ አታውትም ይላል ሰይጣን። የልባችንም ሐሳብ አለ፣ የጠላትን ምክር ሰምተናል። ጌታዬ ሆይ፣ እኔ አመልክሃለሁ፣ እጸልያለሁ፣ እንበረከካለሁ፣ ከቤትህ ከፊትህ አልጠፋ። በአንጻሩ ደግሞ አንተን የማያውቁ ነገሌ እነገሌ በደጃል እነሱ ሞልቶላቸው፣ እነሱ ተንደላቀው እየኖሩ ለምንድነው በእኔ ሕይወት ውስጥ እንዲህ አይነት ሸለቆ እንዲህ አይነት መከራ የመጣው? ከዚህስ ችግር ጋር ለምን ታኖረኛለ? እንላለን ወይ። ፍጥረታዊው ሰው እነ ገሌኮ ሞልቶላቸዋል የሚለው ጉንጫቸውን ሞልተው ስጋ ሲበሉ የበሬ ስጋ ሲበሉ አይቶን፣ እነ ገሌኮ አኗኗራቸው ቆንጆ ነው የሚለው ሰውነታቸውን በዚህ ዓለም ጨርቅ ሸፍነው ነው ሲንቀሳቀሱ አይቶን፣ ወይንም የተሻለ ሰረገላ ስላላቸው ነው። ለሱ የሆነውን ግን እግዚአብሔር ቢያሳየው እጁን አፉ ላይ ይጭን ነበር። እነሱ የበሬ ስጋ ይበላሉ፣ አንተ የልጁን ስጋ ትበላለ፣ የልጁን ደም ትጠጣለህ። እነሱ በጨርቅ ገላቸውን ይሸፍናሉ። አንተን ግን በጸጋ ሸፍኖሃል አባት እነሱ በዚያ ዓለም ሰረገላ ወዲ ወዲያ ይንቀሳቀሳሉ። አባት ክንዱ ላይ አዝሎ በእሳትም በንፋስም በውሃ ውስጥም አሻግሮሃል። ዳሮ ይሄንን አታዩ። ዳሩ ይህንን አታስተውል። ስለዚህ ራስህን እንዴት ነው ከሌሎች ጋር ምታነጻጽረው? ለአንተ የተከፈለው ዋጋ እኮ ለማንም አልተከፈልም በዓለም ላይ አስደናቂው ፍጦር አንተ ነ አንተ ክርስቶስ የሞተልህ እርጥም መስቀል ላይ የተሰቀለልህ በደሙ የዋጀህ የተለየ ፍጦር ነ እንዴት ከሌሎቹ ጋር ራስህን ታነጻጽራል? አንተ ልዩ ነ ዙሪያህን በእሳት ሰረገላ አጥሮታል አምላክ። የእሳት ፈረሶች አሉ በዙሪያ። በአንተ ላይ አደጋ የሚጥል አንዳች የሚያስብ የለም። በመንገድህ ሁሉ የሚጠብቀ እሱ ነው፣ በተኛህም ጊዜ መኝታህን የሚያነጥፍልህ። አንተ እኮ የንጉስ ልጅ ነህ ወዳጄ፣ የንጉስ ልጅ ነህ። ይህን ነገር አያሳየህም ሰይጣን። አጉረምርመህ፣ እግዚአብሔርን ረግመህ ወደ መቃብር እንድትወርድ ነው ዓላማው። ስደበው ርገመው ይላል እንደ እዮ ሚስት፣ የእዮ ሚስት እኮ በእንዲህ አይነቱ መከራ ከምታልፍ ሰድባት፣ ሞት አጉረምረማት፣ ሞት ትለው ነበር። እያመሰገንኩት ሞት አለ አለ እዮ። አንቺ ከሰነፎች ሴቶች እንደ አንዲቷ ተናገርሽ አለ እዮ። እግዚአብሔር ሰዎች ሙሉ ነኝ፣ ምንም አልጎደለብኝ እንድንል እግዚአብሔር ይርዳ። ምንም አልፈልግም አለችው ሴቲቱ። በኋላ ተመለሰና ደቀ መዛሙርቱን ጠይቆ መጥቶ አንቺ ሴት ወደ እግዚአብሔር ጸልያለሁ የዛሬ ዓመት በዚህ ወራት ወንድ ልጅ ትታቀፊያለሽ አላት። ክብር ሁሉ ለርሶ ይሆን፣ ወንድ ልጅ ትታቀፊያለሽ፣ እግዚአብሔር ልጅ ይሰጥሻል ጸልይልሻለሁ አላት። እውነት ነው። አንዳንድ ሰዎች በዚህ የወንጌል ክፍል ስናገለግል ሲሰሙ በተለይ እዚህ ታሪክ ላይ ሲደርሱ እዚህ ስፍራ ላይ ሲቃረቡ እልል ይላሉ፣ ለመካኒቷ እግዚአብሔር ልጅ ሊሰጣት ነው ብለው። ሴቲቱ ግን አለቀሰች። ሰው ልጅ ትወልጃለሽ ሲላት አንዲት መካን እልል ትላለች እንጂ እንዴት ታለቅሳለች? አለቀሰች፣ መንታ መንታ እንባዋ ፈሰሰ። ምን ሆነሻል? አላት። እግዚአብሔር ሰው ኤልሳ ልጅ ተወልጃለሽ እኮ ነው የተባልሽው። አውቃለሁ፣ የኔ አባት፣ ማያድግ ልጅ ከሆነ አብሮኝ፣ ማይቆይ ልጅ ከሆነ አትስጠኝ፣ ይቅርብኝ፣ አታጓጓኝ። እኔ አባት፣ እኔ ስድብ ያለባት ሴት ነኝ። ትዳር አለኝ፣ ልጅ የለኝ፣ ሀብት አለኝ፣ ልጅ የለኝ። ዛሬ ደግሞ ልጅ እንደሚሰጠኝ እግዚአብሔር ባንተ አፍ ተናገረ። ማይቆይ ልጅ ከሆነ አትስጠኝ አታጓጓይ አሳይታ አትንሳ ብላ አለቀሰች። ግድለን ትወልጃለሽ አላት። አለቀሰች። እንዶ ስስ በልቷን ከእግዚአብሔር ሰው በቃሉ ይሄ ያዘለውን ውሃ ያቆራውን ነገር ሸንቆር አደረገው። አለቀሰች። ልጅ ትወልጃለሽ ነው ያልከኝ። በልጅ የተነሣ ያልሆነች የለም እኮ። ከዛሬ ነገ ትዳሬ ይፈርሳል። ከዛሬ ነገ ቤቴ ይዘጋል ከዛሬ ነገ እንዲህ አይነት መከራ ውስጥ ወድቃል ወድቃለሁ እያለች በልቧ የምታመላልስ ሴት ናት። ወደ ደጅ ስትወጣ ጎረቤት ይሳደባል። ቦን ፊት በሰፌድ ስትጣላ እቺ በቅሎ እቺ የማትወልድ ደረቅ እንጨት እያለ ይሳደባል። ትውልዱ እኮ ተሳዳቢ ነው። ትውልዱ ተራጋሚ ነው። የማትወልድን ሴት በቅሎ እንደማለት ምን አይነት ስድብ አለ? ምን አይነት ስድባል። ልጆች እኮ የእግዚአብሔር ስጦታዎች ናቸው። ማንም ከቡቲክ ሄዶ አይገዛቸውም። ዳዊት በመዝሙር 126 ቁጥር ሦስት ላይ ልጆች የእግዚአብሔር ስጦታዎች ናቸው ይላል። ማንም ከፋብሪካ ልጆችን አይሰራም። ልጆች ከሰማያት ይመጣሉ፣ የእግዚአብሔር ስጦታዎች ናቸው። እግዚአብሔር የማሕፀንን ደጆች ካልከፈተ ማን በራሱ ጥበብ ልጅ ይወልዳ? ማን ይወልዳ? የብዙዎችን ትዳር ያናጋው እያ አይደለም እንዴ? ለምን በእግዚአብሔር ቤት በቃል ኪዳን አንጋባም በሐዘንም ጊዜ በመከራም ጊዜ በፈተናም ጊዜ አንለያይም ተባበለን መሐላችንን አጽንተን እንወጣለን ተጋብተ ተዘምሮ ተሰብኮ እልል ተብሎ ወደ ቤታችን እንሄዳለን ቅዱስ ነው ጋብቻው ተብሎ ከወራት በኋላ ጭቅጭቅ ይጀመራል። ከወራት በኋላ ዓለም ይግባባት ይጀመራል። የሚጣሉበት ምክንያት ሌላ ነው። የሚጨቃጨቁበት ምክንያት ደግሞ ሌላ ነው። መውለድ ካልቻለችማ ይላል በልቦስ መውለድ ካልቻለችማ፣ ቤተሰብም እንደዛ ይላል። ካልወለደች አትፈታትም? እቺ በቅሎ የማትወልድ ምን ትሠራልሃለች? አቤት ኃጢአታችን፣ አቤት በደላችን ሰን እምባሁን እየዘራ ትዳሩን ተተወታለኩ ባለመውለድ መውለድ ጠንቅ። እሷ አልወለደችልኝም ብሎ እሷን ፈትቶ ሌላ ያገባ እግዚአብሔር ካልሰጠው ዝግ ነው። ያ የተዘጋ አይከፍትም። ታትመዋል። ልጆች እግዚአብሔር ስጦታዎች ናቸው። መጠበቅ፣ እንደ ዘካርያስ እንደ ኤልሳቤጥ መጠበቅ፣ እንደ አብርሃም እንደ ሳራ መጠበቅ እንደ ሳሙኤል እንደ ሕልቃና መጠበቅ ይመጣል። እግዚአብሔር ለመካኒቱ ልጅ ይሰጣል። እቺ ሴት ልጅ ተወልጃለች ተባለ። እንደ እግዚአብሔር ቃል በዓመቱ ወንድ ልጅ ታቀፈች ከሽማግሌ ባሏ። ይገርማል ጌታ። ዳዊት ምን ይላ ምስኪኑን ከፋንድያ ላይ የሚያነሳ መካኒቱንም በቤት የሚያኖራት ደስ የተሰኘች የልጆች እናት የሚያደርጋት እርሱ ነው። ሃሌ ሉያ ይላል የዳዊት መዝሙር መዝሙር መቶ አሥራ ሁለት ቁጥር ዘጠኝ ላይ ተመልከቱ። ከትቢያ ላይ ያነሳን እሱ ነው። ልጅ ያሳቀፈን እሱ ነው። ዙፋን ላይ ያስቀመጠን እሱ ነው። ዝነኞችም ያደረገን እሱ ነው። በጤናም እንድንወጣ እንድንገባ ያደረገን እሱ ነው። የሰው ፍቅር ያበዛልን እሱ ነው። ምን ይከፈለው ይሆን? ምን ይከፈለው ይሆን? ምን ይከፈለው አለኛ ጌታ ማመስገን ብቻ ነው። አመስግነ አመስግነ አመስግነንም እኮ ውለታሁን አንመልስም እኮ ከቃል በላይ ነው። ከአእምሮ በላይ ነው። እንደው ፈርዶብን አትታደሉ ብሎን እኮ እንጂ ከምናጉረመርምበት የምናመሰግንበት ነገር እኮ ይበዛል። ምን አላደረገልንም? ዳዊት በመዝሙር 39 ቁጥር 5 ላይ አቤቱ ጌታዬ አምላክ እግዚአብሔር ሆይ፣ ለኔ ያደረከው ታምራት እጅግ ብዙ ነው፣ ከቶም ሃሳብህን የሚመስለው የለም። ባወራም ብናገርም እጅግ ከቁጥር በዛ ነው ያለ። ብዙ ነው፣ ብዙ ነው እግዚአብሔር ለእኛ ያደረገው። ማመስገን ብቻ ነው። ስላሳቀፈን ነገር ማመስገን ነው። ሴቲቱ ልጅ ታቀፈች። አሁን እኛን ምን አላሳቀፈንም እግዚአብሔር? እስኪ ዕቅፋችሁን ተመልከቱ። ለአንዳንዱ ሥልጣን፣ ለአንዳንዱ ዝና፣ ለአንዳንዱ የሰው ፍቅር፣ ለአንዳንዱ ገንዘብ፣ ለአንዳንዱ ባህሪ ጸባይ ምን አላሳቀፈንም? አሁን እኛ እግዚአብሔርን ማመስገን ያልቻል ነው ከምን ማንጻር አይደል፣ እቅፋችንን ማየት ስላልቻል ነው። ሙሉ እኮ ነው እቅፋችን ሙሉ። ስለዚህ ነገር ተመስገን በለዋ፣ ስለዚህ ነገር አመስግኑ። ሴቲቱ ስድቧን አራቀላት እግዚአብሔር፣ የልጅ እናት ታደረገላት። ያንን ቤት በእልልታ ሞላው እግዚአብሔር። ጊዜ አለውኮ። አሁን እኛ ችግር ምን እንደሆነ ታውቃላችሁ? ጸሎቴ ለምን ለእግዚአብሔር አሳውቀ መጠበቅ አንወድ። መጠበቅ የሚባል ነገር በህይወታችን አንወድ። እግዚአብሔር ደግሞ እንድንጠብቀው ይፈልጋል። እንድንጠብቀው እመጣለሁ ብሏል። ቢዘገይም የሚቀድመው የለም። በጊዜው በሰዓቱ ይመጣል። እኛ ደግሞ እንቸኩላለን። እንቸኩላለን እንቸኩላለን። ለምን እንደምንቸኩላ አናውቅም። በሕይወታች ለማመን እንቸኩላለን፣ ለመካድ እንቸኩላለን፣ ለማመስገን እንቸኩላለን፣ ለማጉረምረምም እንቸኩላለን። ጥድፍ ጥድፍ፣ ጥድፍ ጥድፍ። አሁን ሰው፣ አሁን አፈር፣ አሁን ሳቅ፣ አሁን ለቅሶ። አቤ አቤ! እግዚአብሔርን ጠብቁ ባካችሁ፣ የሚቀድመው የለም፣ ጠብቁ። አት ቀድሞም ተብለዋል። እግዚአብሔር ይቀድማችኋል ነው የሚለው። ኢሳይያስ በምዕራፍ 52 ቁጥር 12 ላይ እግዚአብሔር ይቀድማችኋል። እኛ እሱም መቅደም ነው የምንፈልገው። እሰጣችኋለሁ፣ እደርስላችኋለሁ፣ አሻግራችኋለሁ፣ ጠብቁኝ ካለ መጠበቅ ነው። ሲሻው ዮርዳኖስ ከአፍ እስከ ገደፍ ይምላ፣ ሲሻው የኤርትራ ባህር በፊታችን ያንግንግ። እግዚአብሔር እመጣለሁ ካለ በጠበቅ ብቻ ነው መጠበቅ። አንችልማ አሁን ፊቱን አመሻሽ ላይ መልካችንን ቀይረን ጨለማ ለብሰን ደግሞ ዲቤ ወደሚመታበት ሲኔ ወደሚገለበጥበት ስፍራ የቆሸሹ መንደሮች፣ የማይረቡ ከተሞች ወደዛ እንሄዳለን። ተመልሰው ጭቃ እንደገና ወደ ኋላ እግዚአብሔርን ጠብቁ ባካችሁ። በየትኛውም ሁኔታ ውስጥ እንጠብቀው። ምንድን ነው የሚለው ኢዮብ በመጽሐፈ ኢዮብ ምዕራፍ 13 ቁጥር 13 ላይ ነገርመኛል። ይሄ ቃል ኢዮብ ከደረሰበት የሰይጣን ፈተና የተነሳ ሀብት ንብረቱን አጥቶ፣ የገዛ ሰውነቱን ሁሉ አጥቶ አጥንት ስለሌለው እንደ ሥጋ ተጠቅልሎ ተቀምጧል። እናጽናናዋለን ብለው የመጡ ባልንጀሮቹ ደግሞ በቁስሉ ላይ ጥዝጣዜ እየጨመሩ እንዲሆነ ከምታመልከው ሰድበው አትሞትም፣ አታጉረመርም ይሉታል። እዮብ ምን ብሎ እንደ መለሰ ታውቃላችሁ? የሆነው ነገር ይምጣብኝ፣ የሆነው ነገር ይምጣብኝ፣ ሥጋዬን በጥርሴ እይዛለሁ፣ ሕይወቴን በእጁ አደራ እሰጣለሁ፣ ቢገድለኝ እንኳን እሱም በትዕግሥት እጠብቀዋለሁ ይላል። ክብር ሁሉ ለርሶ ይሆን ጠብቁታ ጠብቆት ይመጣል። እግዚአብሔር የመጠበቂያ ግንብ ላይ ቆመን እንጠብቀው፣ ይመጣል። ችግሩ እንደ ተኳሽ ስፍራ እንቀያየራለን። በጸለይንበት ቦታ ላይ እግዚአብሔር በረከት ይዞ ሲመጣ እኛ ቦታ ቀይረናል፣ ሌላ ቦታ ሄደናል። እንዴት ሆነን ታዲያ እንዴት በለሱን። የጠበቀ ፍሬውን ይበላል፣ ጌታውን የሚጠብቅ ይከብራል። አደል ያለው ሰሎሞን በመጽሐፈ ምሳሌ ምዕራፍ 27 ቁጥር 18 ላይ። ስለዚህ እንጠብቀው ይመጣል። ሴቲቱ ጠበቀች፣ ሊያውም እግዚአብሔርን እያገለገለች፣ ቅዱሳንን እያገለገለች ጠበቀች። እግዚአብሔር ወንድ ልጅ አሳቀፋታ። ልጅ ለሌላቸው ሁሉ እግዚአብሔር በቸርነቱ ልጅ ይስጣቸው። ከባድ ነው፣ ከባድ ነው ይሄን ነገር ማለፍ መሻገር። አሁን ይሄ ልጅ ከተወለደ በኋላ ብርቅ ብርቅ የስለት ልጅ ልጅ የላትም። ሴቲቱ ስትገባ ማቀፍ ስትወጣ ማቀፍ። እንቅልፉ የሞት ያህል ያስደነግጣታል። አታምነ፣ በቃ ነገረ ሥራዋ ሁሉ እሱም መጠበቅ። አንድ ቀን ልጁ ከፍ ከፍ አለ። እሷ ቤት ውስጥ ሥራ ትሠራለች፣ ጒድ ጒድ ትላለች። ስታጉረመርም ሰማት። እማየ ምናልሽ አላት። ምንም አላልኩ አለች። አንዳንድ ጊዜ በልባችሁ የምታስቡት ሐሳብ በአፋችሁ ይሞላና ሳታስቡት ትናገራላችሁ። ሰዎች ይህኔ እገሌ አብዷል እንዴ እገሌ ቀውሷል እንዴ ይላሉ። በጭንቀት ያሉትን ሁሉ እግዚአብሔር ይገላግልልን። ቤታቸው ባሕራጅ ተሽጦ ልጆቻቸው ተበታት ነው ባልዕዳ ሆነው አበዳሪ ደንደሳቸው ላይ ቆሞ የሚያስጨንቃቸው ሰዎች ብዙ የቤተሰብ ኃላፊነት ያለባቸው ሰዎች ብዙ ሰዎች አሉ። በከተማ እጃቸውን እያወራጩ ጎዳና ላይ የሚሄዱ ባካቸው፣ አትሳቆ። የሰው ጭንቀቱ ብዙ ነው። በልቡ ያለውን በአፉ ይናገራል። ሴቲቱ እንዲህ ተጨንቃ ነበረ። እማዬ ምናልሽ አላት። ልጅ ነው አይደብቅም። ምንም አላልኩ አለች። እንዴ ተናገርሽ እንጂ ሰማሁሽ እኮ አላት። እንግዲያው እስከ ሰማኸኝማ አባት እርሻ ቦታ ነው ማን ንፍሮ ያደርስለታል? ማን ምሳ ይወስድለታል? አሽከሮች አልመጡም እያልኩ ነው ማግረመርመው። አንተ ደግሞ አልደረስክም ትንሽ ነ አለችሁ። ልጁ ምን አላት? እማዬ እኔ ደርሼልሻለሁ፣ እኔ አለሁልሽ። ለወላጆች እኮ ደርሰንላችኋል ከሚሉ ልጆች የተሻለ ደስታ የለም እኮ። ደርሼልሻለሁ እማዬ፣ ደርሼልሃለሁ አባዬ ደርሽልሻለሁ ሲላት ደስ አላት። አቅፋ ግንባሩን ስማ በላል። ደረስክም ደረስኩልሽ አልከኝ እንጂ ትንሽ ልጅ ነ እኔ ማ ሳህን አሸክሜ አንተናልክም በቃ ይበቃኛል፣ አቅ ምኞ ተጥሮ ነው አለች። ደርሻለሁ ሄዳለሁ። መሬት ላይ ስቅስቅ ብሎ አለቀሰ። እንዳያለቅስባት ፈልጋ ሽተነስ አለችው። ልጁ ደርሻለዋል እንጂ አልደረሰም። አንዳንድ ጊዜ ሕፃናት ህፃናት ያለ አቅማቸው እንችላለን ይላሉ ማይችሉትን ነገር። በመሰረቱ ትክክለኛው ባህሪያችን የሚገለጸው በህፃንነታችን ወራት ነው። ስናድግ ማን ለግማለን። ህፃናት እኮ የአምስት ዓመቱ ልጅ ነው 50 ኪሎ ጤፍ እችላለሁ ሚሎ እችላለሁ ባይችልም፣ እችላለሁ ይላል። አደግ አደግ እያለ ሰላሳ ዓመት ሲሞላው አንድ ጣሳ ውሃ ቀብለኝ ሲባል አልችልም እጅህን አሞኛል፣ ይልሃል። ስለዚህ ትክክለኛው ባህሪያችን የህፃንነታችን ወራት ነው። ለዚህ ነው ከጌታ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ እግዚአብሔር መንግሥት አትገቡም ያለው። ገልጽናቸው ሕፃናት ህፃናት ስሜታቸውን አይደብቆ። ትክክለኛ የሰው ልጅ ባህሪ የህፃንነቱ ወራት ነው። ከዛ በኋላ ያለው አርቴፊሻል ነው እንደ ሁኔታው እየታየ የሚቀያየር ነው። ህፃኑ አለቀሰ እንዳይ አለቅስብኝ አለች። ልጆቻችሁን እንዴት ይሆን የምታሳድጓቸው? ቤተ ክርስቲያን ድርሻዋ ወላጆች ልጆቻቸውን በአግባቡ እንዲያሳድጉን ጥቅሙ ፈርጀ ብዙ ነው። ይሄ ሁሉ የጎዳና ተዳዳሪ ኬት መጣ? ይሄ ሁሉ ገላቸውን ሽጠው የሚኖሩ እሴተኛ ተዳዳሪ እህቶቼ ከየት መጡ? ምንድነው መንስኤው? ምንድነው ምክንያቱ? ምንድነው ምክንያቱ? ሁሉም ወነጠግቦ ነው? ሁሉም ባለጌ ሆኖ ነው? ሕይወት ብርቱ ሰልፍ ሆነባቸው። ኑሮ ከእጅ ወደ አፍ የሚላስ የሚቀመስ ሲጠፋ የትምህርት ቤት የመድኃኒት ሲቸግር ይወጣሉ ከቤት ሞልተው ይፈሳሉ። ጎዳና ሁሉ ተሞልቷል። እባካችሁ በዓላማ በዕቅድ እግዚአብሔር የሰጠንን በጎ ስጦታ አክብረን እንድንይዘው እግዚአብሔር ይርዳል። ከአያያዝ ጉድለት ብዙ ብዙ ተበላሽቷል እኮ ብዙ ተበላሽቷል። ልጆቻችንን በአግባቡ እንድናሳድግ በእንድናሳድግ እግዚአብሔር ይርዳ። ሲያለቅስባት እንዳለቅስብኝ አለች። ዛሬ ሕፃን ልጅ መሬት ላይ ተንከባለው ፍርፍር ብሎ ያለቅሳል ፍርፍር ብሎ ወይ ርቦት ይሆናል፣ ወይ የሆነ ነገር ሆኖ ይሆናል። ምንም አይመስላቸው። የልጆቻቸው ለቅሶ ለነሱ ምንም አይመስላቸው። ቁጭ ብላ ነጠላ ተቋጫለች፣ እግሯን ዘርግታ፣ እሱ ፍርፍር ብሎ ያለቅሳል። የሱ ለቅሶ ለሷ ነጠላ ሳውንድ ትራክ ነው መሰለኝ፣ ይሄ ማጀበያ ሙዚቃ ምንም። በመንደር የሚያልፈው ሰው የማን ልጅ ነው ይላል። እናቱ እኮ እዛ ተቀመጠች፣ ምንድነው ለቅሶ የናፈቀ ጆሮ አላቸው። እንደ አንዳንድ ሰዎች እንደ አለቅሱ እንደ አለቅሱባችሁ ልጅ አይራበው፣ አይጥማው እንጂ እየተባለ ሆድ ከሞሉ በኋላ አናት በዱላ እንደጃስ የሚቀጠቅጡ ወላጆች እኮ አሉ። መምከር ማስተማር መነጋገር ይቻላል እኮ በአግባቡ አደራ ነው። የእግዚአብሔር ስጦታ ነው። እግዚአብሔር ስጦታውን ስንቀጠቅጥበት ዝም የሚል ይመስላችኋል? በዱላ ስንመታ ዝም የሚል ይመስላችኋል? እንደዛ አይደለም፣ እንደዛ አይደለም። ሴቲቱ ልጇ እንዳያለቅስባት፣ እንዳያለቅስባት ስትል አነሳችውና ሳትወድ ሳትወድ በግዷ ደረስኩ ደረስኩ ብላታላ በል ንፍሮን ይዘህ ሂዳለችው ደረስኩ ብሏል። አንዳንድ ጊዜ እንደዚህ ደረስ ደረስ ይላሉ ሳይደርሱ። እንደ ኤክስቴንሽን መርሃ ግብርስ እንዴ፣ ቶሎ እድገታቸው ፈጣን ይሆናል። አባቶቻችን የልጅን እድገት ወይ ደግሞ አንድ ፈጣን የሆነ እድገትን በምሳሌ ሲገልጹ እንዲህ ይሉ ነበር፣ ሰኞ ተጸነስኩ፣ ማክሰኞ ተወለድኩ፣ ሮብ ክርስትና ተነሳሁ፣ ሐሙስ እንጨት ሰበራ ሄርኩ አርብ ሽማግሌ ላኩ፣ ቅዳሜ ተጋባው፣ እሁድ ሞትኩ፣ ጉድጓድ ገባሁ! የሚሉት ተረታላችሁ ምሳሌ አላቸው። ፈጠን ፈጠን ያለ እድገት በቃ የልጁ ነገር እንደዚህ ሆኖባታል። ደረስኩ ደረስኩ ደረስኩ በኋላ ሳትወድ በግዷ ንፍሯ ሲዛ ላከችው። ሲሄድ በዓይኗ ሸኘችሁ። እርሻ ቦታ ገባ። እርሻ ቦታ ሲደድ ሽማግሌ ባሏ የልጁ አባት በጣም ደስ አለው። ከመስገን አምላኬ፣ ልጄ ደረሰ ብሎ ንፍሮውን ተቀብሎ ስሙ በልቁጭ በላ አለው። የልጅ ነገር ነው። እርሻ ውስጥ አዝመራውን ከሚሰበስቡ ሰዎች ጋር ይሮጣል። ወዲህ ወዲያ፣ ወዲህ ወዲያ፣ ወዲህ ወዲያ ይላል። መጨረሻ ላይ ፀሐይ አናቱን መጥቶት ዝልፍልፍ ብሎ እርሻ ውስጥ ወደቀ። ደንግጦ አባትየው ሮጦ ሄዶ አነሳ። አሽከሮቹ ተደናገጡ። ምን ሆነሃል ሲለው አይናገር። ምንህን ነው ሚያም አይናገር የልጅ ሕመምና የከብት ሕመም እኮ አንድ ነው ብቻ ነው የሚሉት። ምን ሆነ አይናገር። አረ እኔ ያልገባኝም፣ ወደ እናቱ ውሰዱልኝ አለ። ወደ እናቱ ውሰዱልኝ። ከአባት ይልቅ እናት የልጅዋን ቋንቋ ታውቃለች ይባላል። እውነት ነው፣ እውነት ነው። አባት ልጅ ያቅፋል ያዝላ ሲነጫነጭበት ግን ምንድነው የሚለው ይሄ ልጅ ሚለው አልገባኝም። ለናቱ ስጡልኝ ይላ፣ ለናቱ ስዶልኝ ይላ። እናት ደግሞ ልጇን ትቀበልና ከራበው ጡት ሰታ፣ እንቅልፍ ካማረው ደግሞ እሹሮሮ ብላ እንዳመሏ ልጇን ታኖረዋለች፣ ታሳድገዋል። ስለዚህ ነው ከአባት ይልቅ እናት የልጇን ቋንቋ ታውቃለች የሚባለው። ለዛ ነው ሽማግሌው ወደ እናቱ ውሰዱልኝ አለ። የኃጢአት ፀሐይ ራስ ራሳችንን ደብድቦ በአለም እርሻው ይጥለን፣ ቅዱሳን መላእክት አቅፎ ወደ መንፈሳዊ እናታችን ወደ ድንግል ማርያም ይውሰዱን። ዝለን ተሸንፈን ጎዳና ላይ ስንወድቅ፣ ቅዱሳን መላእክት አቅፎ ወደ እናታችን ወደ ቅድስት ቤተክርስቲያን ይውሰዱን። ወደ እናቱ ውሰዱልኝ። የሚለው አልገባኝም አለ። እኔ ይሄ ታሪክ ከልባችሁ ሳይጠፋ እዚህ ጋር ላቆያችሁና አንድ ሌላ ምስጢር ልንገራችሁ። ሽማግሌው ልጁ በታመመበት ጊዜ ወደ እናቱ ወሰዱልኝ ነው ያለው። ምን ትዛላችሁ? ከዘመናት በፊት በሰው ልጆች ፍቅር የታመመ ስለ ፍቅራችንም በመስቀል ላይ ራሱን አሳልፎ የሰጠ የእግዚአብሔር ልጅ ኢየሱስ ክርስቶስ ትዛላችሁ። አብ እኮ ነው የላከው በእኛ ፍቅር በጽኑ እንደታመመ ባወቀ ጊዜ ወደ እናቱ ወሰዶልኝ ብሎ አብ ልኮታል ከሰማያት ወደ ምድር ከልዕልና ወደ ቤተልሔም ዋሻ። በእርግጥም አምላካችን ኢየሱስ ክርስቶስ የእግዚአብሔር ልጅ ታሟል በፍቅራችን ኢሳያስ ለዚህ ነው በትንቢተ ኢሳያስ ምዕራፍ 53 ላይ ደዌንም የሚያቅ የሕማም ሰው ይለዋል። እኛ ግን እንደ ተመታ በእግዚአብሔር እንደ ተቀሰፈ ቆጠር ነው ነው የሚለው። ስለዚህ ታሟል፣ ወደ እናቱ ወሰዶልኝ። ለዚህ ነው መልአኩ ቅዱስ ገብርኤል ሲበር መጥቶ ወደ ናዝሬት ወደ ገሊላ ለዮሴፍ ወደ ታጨች ወደ አንዲት ድንግል እጅ እየነሳ የገባው ታዟላ ወደ እናቱ ውሰዱልኝ ተብሎ እሄ ጌታ በቤተልሔም በእቱም ድንግልና ከመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ በማህፀን የጀመረውን ካሳ በመስቀል ላይ ሊፈጽመው በብዙ ነገሮች ውስጥ አልፎዋል። በቋንቋ ይግባባሉ። በሕፃንነቱ ሞራት የሚሰራው ሥራ ሁሉ ልባ ውስጥ ነው። በዮሐንስ ወንጌል ምዕራፍ ሁለት ቁጥር አንድ ላይ ተጽፎ እንደምናነበው በቃና ዘገሊላ ሰርግ በሆነ ጊዜ የወይን ጠጅ አለቀባቸው። እናቱም ሄዳ ልጇን ኢየሱስ ክርስቶስን ልጄ ሆይ የወይን ጠጅ እኮ የላቸው ማልቆባቸዋል አለችው። እሱም እናቴ ሆይ ያልሽኝን ላላደርግላቸው ውሃውን ወደ ወይን ጠጅ ላልቀይርለሽ ምን ጸባለኝ፣ ምን ክርክራለኝ ሲል ካንቺ ጋር ምን አለኝ ብሏታል። ይሄን ቃል እንዴት ይሆን የሚረዱት? አንዳንድ ሰዎች እግዚአብሔር ልጆች እናቱን በአደባባይ ላይ የሚያዋርድ እናቱን በአደባባይ ላይ የሚያቃልል ጌታ አለንኛ፣ አባት አለንኛ። እንዴት አይነት ሕሊና ነው? እንዴት አይነት ምላስ ነው? አዋርዷታል አቃሏታል የሚል መንፈስ ይሄ የእግዚአብሔር አይደለም፣ የአውሬው መንፈስ ነው። መንፈስን ሁሉ መርምሮ ነው የተባለው። የእግዚአብሔር ልጆች መልሱ ይሄ ቢሆን እኮ ሄዳ ለአገልጋዮቹ የሚላችሁን አድርጎ አትልም። አሁን አንዳንዶች እንደ ተረዱት አይነት መረዳት ቢሆን ሄዳ አዋረደኝ፣ አደባባይ ለአቃለለኝ ነበር ምትለው። ይሄን አላለችም። እናቴ ልጇን ቋንቋ ታውቃለችና አገልጋዮቹን የሚላችሁን ሁሉ ዝም ብላችሁ አድርጉ አለቻቸው። እነሱም አደረጉ። ውሃውም ወደ ወይን ጠጅ ተለወጠ። አስፈላጊው ነገር እሷ አሳስባ፣ ያ ውሃ ወደ ወይን ጠጅ መለወጡ ነው። አለቀ። የእግዚአብሔር ልጃዎች ወደ እናቱ ውሰዱልኝ ያለው በተፈጥሮ እናት የልጇን ቋንቋ ስለምታውቅ ስለሚገባት ነው። አሁን ወደ ሱናማዊቷ ሴት ታሪክ እመልሳችኋለሁ። ወደ እናቱ ውሰዱልኝ። ወደ እናቱ ወሰዱልኝ፣ ወደ እናቱ ወሰዱት። እናቱ እንቅልፉ የሞት ያህል ያስደነግጣታል። አሁን ልጁ ታመመ ቢባል ምን ምትሆን ይመስላችኋል? ወስደው ሲሰጧት ልጁ ይሞቃል፣ ያተኩሳል። ልክ አሽከሮች ከቤት ሲወጡ ያ የስለት ልጅ ያብርቅ ልጅ እጇ ላይ ድርቃል፣ ሞተባት። ወደ ውስጥ ወደ ውስጥ ጮች ወደ ውጭ አይደለም። ሞቷል ልጇ በቃ። አሁን ያን ሕፃን ልጅ ወስዳ ለሽማግሌው ለነቢዩ ኤልሳ በሰራችለት ቤት አልጋ ላይ አስተኛችሁና ወደ ባሏ መልእክት ተላከች። ወደ እግዚአብሔር ሰው ወደ ኤልሳ እሄዳለሁ በቅሎ ላክልኝ አለችው። በቅሎ ላክልኝ። እሱ አልገባውም። አልነገረችውም። ልጅህ ታሟል ድረስ እንዲህ አላለችው። ዋጥ ታላቅነቷን አይታችኋል። እስኪ ራሴ ልሞክር ወደ ባሌ ወይ ደግሞ ወደ ሌሎች ሰዎች ይህን ነገር ከማድረሴ በፊት ብለው በራሳቸው የሚፍጨረጨሩ ብዙ ጠንካራ ሰዎች እኮ አሉ። በቅሎ ላክልኝ ስትለው ግራ ገባው ዛሬ ወርመባቻ አይደል ሰንበት አይደል ለምንድን ነው ወደ እግዚአብሔር ሰው ሄዳለ ያለች አልገባኝም ብቻ በቅሎን ላኩላት አለ በቅሎ መጣላት ቁጭ ብላ ወገቧን በነጠላዋ አስራ ስትሮጥ ስትሮጥ ስትሮጥ ወደ ቀርሜሎስ ተራራ ደረሰች ቀርሜሎስ ተራራ ስትደርስ ቀርሜሎስ ተራራ ላይ ሆኖ ነቢዩ ኤልሳያ እንደ አለ ደቀ መዝሙሩ ገያዘን፣ ያቺ ደግ ሴት ሱናማዊቷ መጣች። ዛሬ የሆነችውን እግዚአብሔር አልገለጸልኝ። ምንሆና ሆና ይሆን? ባሏ ደና አይደለም፣ ልጇ ደና አይደለም፣ ቤተሰቧ ደና አይደለም። ወይ ገያዝ ባክ ጠይቃት። ውረድ፣ ተራራውን ስትወጣ እንዳትደክም ምን ሆነሻል ብለ ጠይቃት። እውነት ነው። ዛሬ የሆነችውን እግዚአብሔር አልገለጸልኝም አለ ይልሳ። ተወዳጅ ነቢይ እኮ ነው። ዛሬ ተገለጸልኝ፣ መጣብኝ የሚሉ ሰዎች እኮ በዙ። ተኝተው ሲነሱ አልመው፣ ተኝተው ሲነሱ አልመው፣ ትንሽ ሲያሸልባቸው አልመው የሚነሱ ሰዎች በዙ። ከተገለጸ ተገልጿል፣ ካልተገለጸ ደግሞ ምንድን ነው እንደዚህ የሚያስገድደን ነገር? በቃ እውነቱን መናገር ነቢዩ ኤልሳ አልተገለጸልኝም ሂድ ጠይቃታል ጊያዝ የተባለ ደቀ መዝሙሩ ሲሮጥ ወረደና ከተራራው እግር ስር አንቺ ሴት የእግዚአብሔር ሰው ኤልሳ ባልሽ ደህና አይደለም ይልሻል ደህና ነው ልጅሽ ደህና አይደለም ወይ ይልሻል ደህና ቤተሰብሽ ደህና አይደለም ወይ ደህና ኧረ አንቺ ሴት ሕፃኑ ደህና አይደለም ወይ ደህና አቤት የኔ ጌታ እናንተ አስከሬን የሚያክል ነገር በቤታችሁ አስቀምጣችሁ ደህና ማለት ካወቃችሁ የተሻገራችሁ አማኞች ናችሁ። እንደ እሳተ ጎመራ የተዳፈነ ችግር በልባችሁ አስቀምጣችሁ ተመስገን ጌታዬ፣ ክብር ይስፋ የምትሉ አማኞች ከሆናችሁ እናንተ የተሻገራችሁ ናችሁ። ዓለም የተቸገረው እንዲህ ነው። ደህና ማለት አቅቶናል። አሁን ኢትዮጵያ ደህና ትበል፣ አፍሪካ ደህና ትበል፣ በዓለም ያሉ ሰዎች ሁሉ ከእግዚአብሔር ስጦታ የተነሳ ደህና ይበሉ። ማጉረምረም ታሪክ ይሆን። በሕይወታችን በዘመናችን ተመስገን የምንል አማኞች እንድንሆን ነው እግዚአብሔር የሚፈልገው። እግዚአብሔር ያልገባቸው መጽሐፍ ቅዱስን ያልተረዱ በእንዲህ አይነቱ የክርስትና መስመር ያልመጡ ብዙ ሰዎች አሉ። ስልክ እንጨት ተደግፈው የሚያጉረመርሙ ኑሮ የሚረግሙ ትዳር የሚረግሙ ትምህርታቸውን የሚረግሙ ህይወታቸውን የሚረግሙ ከዚህ ህይወት ሞት ይሻለኛል የሚለው፣ አረ ተመስገን በል፣ አረ ተመስገን በል፣ ወዳጄ ተመስገን በል። እኛ የምናጎረመርመው ጫማችን አልቋል ብለን አይደለም። በሌላ ስፍራ እኮ እግር የሌላቸው ሰዎች አሉ። እኛ የምናገረው መርመው መነጽራችን ወድቆ ተሰበረ ብለን አይደለም እንዴ! በሌላ ስፍራ እኮ ዓይን የሌላቸው ሰዎች አሉ። ተመስገን በሉ እንጂ ደህና በሉ። ባልሽ ደህና አይደለም ወይ ደህና ልጅሽ ደህና አይደለም ደህና እኔ የምፈልገው የእግዚአብሔርን ሰው ኤልሳን ነው። ገያዝን አላመነችው ገያዝም አላመነችው የሚታመን ህይወት የለው በቃ፣ ታሪኩ ሁሉ ማጭበርበር ነው መዋሸት ነው። በቃ ይሄ ነው። መጽሐፍ ቅዱስን ብታነቡ አያምኑ። የሚያምን ሰው አይደለም። አያምኑ። የሶሪያ ወታደሮች መተው ጎጇቸውን ወረው እሱ ውሃ ሊቀዳ ሲወጣ የሶሪያ ወታደሮችን አይቶ ኡኡ ብሎ ሽማግሌው ጸሎት ላይ ሳለ የረበሸ ሰው ነው። አረባክ ከኛ ጋር ያሉት ከነሱ ጋር ካሉት ይበልጣሉ ቢለው እንኳን የሚያይ ሰው አይደለም እኔና እሱ ነን እዚህ ጎጆ ውስጥ ያለ ነው። ሽማግሌው አረጀ እንዴ ማናለ እያለ ልቡን ብቻ የሚያደምጥ ሰው ነው። ግያዝ አረ እዚህም ብላቴን አይኖች ክፈ ብሎ ወደ አምላኩ ጸለየ። አይኑ ሲከፈት ከሶሪያ ወታደሮች ጀርባ በቁጥር የሚበልጥ የሰማይ ሰራዊት የእሳት ሰረገላ ላይ የእሳት ሰይፍ ይዘው ተቀምጠዋል። ኡፍ ወብሎ ቁጭ አለ። ሲያምን መከራ፣ ሳያምን መከራ። ግያዝ ህመምተኞች በዮርዳኖስ ጸበል በኤልሳ እጅ ተጠምቀው ተፈውሰው ሲመለሱ ጎዳና ላይ አሳብሮ ሄዶ ያልተላከውን ብርና ወርቅ አምጡ እያለ ብርና ወርቃቸውን ከምምናን ላይ የሚዘርፍ ዘራፊ ነው። ጊያስ ከእግዚአብሔር ሰው ከኤልሳ ጋር ተጠግቶ ይኖራል። የኤልሳን ሕይወት አይኖርም። እንዲህ አይነት ሰዎች አሉ። አሁን ከደጋግ ሰዎች ወይ ደግሞ እግዚአብሔርን ከሚያከብሩ ሰዎች ጋር ተጠግተው ይኖራሉ። እነሱ ሐሜተኞች እነሱ ተሳዳቢዎች፣ እነሱ ከሳሾች። የገሌ ተማሪ ነኝ፣ ከአባ እገሌ ጋር ነው ምኖረው፣ እኔ ከነንተና ጋር ነኝ። ህይወታቸው ጀርባቸው ቢፋቅ እኮ የተበላሸ። እንደ ገያስ ተጠግቶ መኖር አያጸድቅም ባክ። ሕይወትን መውረስ ነው የሚያጸድቀው። ተጠግቶ ፎቶ መነሳት አያጸድቅ። የነ እገሌ ተከታይ ነኝ ማለት አያጸድቅ። ህይወቱ ነው የሚያጸድቀው። እስኪፈትሹ ምላሳችንን ተመልከቱ። በስብሷል እኮ በሃመት። ይሄን ነው የተማርነው። ከነ አባ እገሌ ተጠግተን፣ ከነ ዲያቆን እገሌ፣ ከነ መምህር እገሌ ተጠግተን የተማርነው ይሄን ነው። ህይወታችን እነዛን ሰዎች አይገልጽም። ግን የነ እገሌን እንላለን። ጌያዝ እንዲህ አይነሰው ነው፣ አስቸጋሪ ሰው። ከኤልሳ ጋር ይኖራል የኤልሳን ምንም ነገር አልወረስ። ስለዚህ ምእመናን ያውቁታል። ሴቲቱም ስለማታውቀው አልነግርህም ላንታ አለችው። ልጄ ሞቷል እኮ ብላ ብትነግረው ቀን ጠብቆ እቺ አናቃትም እንዴ ወልዳ የቀበረች አይደለችም? እኛ ክፉ ነን እኮ ቀን ጠብቀን ነው አደባባይ ላይ ሚስጥር ምን ዘራው። ሊሰድባት ነው አልነግርህም አለችው። እኔ የምፈልገው እግዚአብሔርን ሰውን። ተነስታ ተራራው ላይ ወጣች ነቢዩ ኤልሳን ስታገኝ፣ ያቺ ጠንካራ ሰው ያቺ መንፈሰ ብርቱ የት ገባ ጥንካሬዋ ትላላችሁ? መሬት ላይ ተንከባላ ስቅስቅ ብላ ማያድግ ልጅ አብሮ ማይቆይ ልጅ አትስጠኝ፣ አታጓጓኝ አላልኩህ አለች። ኤልሳ ገያዙን ምን አለው? በትሬን ያዝ፣ ሩጥ፣ የሕፃኑ ገላ ያስተኛው አስተኛው፣ ይነሳል፣ ይነሳል። እውነት ነው፣ አባቶቻችን ነፍሳቸው ቅድስት ናት። የነፍሳቸው ቅድስና ለስጋቸው የስጋቸው ቅድስና ለጥምጥማቸው፣ ለበትራቸው፣ ለቆባቸው ይተርፋል። ገያዝን ግን አላምንም አለች፣ አንተን አልለቅህም አለች። ተከታትለው ተነስተው ሄዱ። ሲደርሱ ልጁ ሞቷል። እውነት ነው። አልጋ ላይ ደርቀዋል። ይሄ ልጅ በአንድ በኩል ያስቀናኛል። ሞቶም ቢሆን የነቢይ አልጋ ላይ የተኛ ነው። ወንድሞቼ፣ የት ነው የምንውለው? ወጣቶች፣ የት ነው የምናድረው? ባካችሁ፣ አዋዋላችን እናቀዋለን የነቢዩ አልጋ ላይ ተኝቷል፣ ሞቷል። ተንበርክኮ የአብርሃም አብርሃም ኢሳቅ ያይቆብ አምላክ የአባቴ ኤልያስ አምላክ የዚህን ብላቴና ነፍስ ወደ ስጋው መልስ ብሎ ጸሎቱን ሲጨርስ ሕፃኑ አፈፍ ብሎ እናቷ አንገት ላይ ተጠመጠመ። ወይ ታደለች! ሴት ልጇን አቅፋ የእግዚአብሔር ሰው አባቴ ደህናሁ አለች። ደህና ከአፏ የማይጠፋ ሴት። ወይ የኔ ጌታ ደህና ባካችሁ ደህና በሉ ወደ ቤቷ ገብታ ሽማግሌው ከእርሻ ይመጣል። ባሏ ምንም አያውቅም። የታደለ በዓል ከብቶቹን እየነዳ ሲመጣ ሕፃኑ ይጫወታል። ሕፃኑ እሷም ጓዳ ውስጥ ትሠራለች፣ ጉድ ጉድ ትላለች። ቤቱ ደህና ሆኖለታል። ደህና ደህና ደህና እያለች ቤቷን እንዴት ደህና እንዳደረገች አያችሁ? እንዴት እንዳስተካከለች አያችሁ ሴቶች ትዳራችሁን ስትፈልጉት ገነት ታደርጉታላችሁ፣ ስትፈልጉት ደግሞ ሲኦል ምታደርጉት እናንተ ናችሁ። በቃ ሴቲቱ እንዴት ደህና እንዳደረገች። ውበት ከንቱ ነው፣ ደምግባትም ሐሰት ነው። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ማለት ይቺ ናት። መጽሐፍ ምሳሌ ምዕራፍ 31 ቁጥር 30 ላይ ተመልከቱ። ትዳር መስፈርቱ ውበት አይደለም። ትዳር መስፈርቱ ብርና ወርቅ አይደለም። ትዳር መስፈርቱ ዘር አጥንት አይደለም። ትዳር መስፈርቱ ልብ ነው፣ የውስጥ ቆንጅና ነው ስብእና የተ የተዋበ ስብእና ነው። እንዲሆነን እንድኖር እግዚአብሔር ይርዳ። ይቻል ነበርኮ፣ ሴቲቱ ሲሞት እኮ ባሏ ሲታመም የለም። ተራራውን ስትወጣ ይሄ ሁሉ ጉድ ሲፈጸም የለም፣ ሲነሳ የለም፣ ሲገባ ማታ ቤቱ ደህና ሆኖለታል። በቃ ትችል ነበር እኮ ትችል ነበር ልጇ ሲታመም የለም፣ ይሄ ሁሉ ጉድ ሲፈጸም የለም። አመሻሽ ላይ ሲመጣ አንተ ሰው ነህ እንዴ? አንተ ባል ነህ እንዴ? ይሄ ሁሉ ነገር ሲፈጸም የለህም፣ አለፋህም ማለት ትችል ነበር እኮ ልባም ሴት ቤቷን ደህና አድርጋለች። እግዚአብሔር ከረዳት ለምን ከሰው ጋር ትከራከራለች? እግዚአብሔር እንዲህ አይነት ትዳር ለሁላችን የሚስጠን፣ እግዚአብሔር በትዳራችን ውስጥ ይለፍ። ደህና ደህና ደህና እያለች ቤቷን ጥሩ አርገዋለች። ባካችሁ ደህና እያላችሁ ትዳራችሁን ደህና እንድታደርጉ እግዚአብሔር ሁላችሁንም ይርዳችሁ። በመጨረሻ አንድ በመጽሐፍ ቅዱስ ውስጥ ጌታችንና መድኃኒታችን ኢየሱስ ክርስቶስ በሥጋ ተገልጦ ያደረገውን ድንቅ ነገር የተመለከቱ ሰዎች የተናገሩትን የሕይወት ቃል እናይና ትምህርታችንን እንፈጽማለን። በዚህ በማርቆስ ወንጌል ምዕራፍ 7 ቁጥር 31 ጀምሮ ለስም አጠራሩ ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከጢሮስ አገር ወጥቶ በሲዶን አልፎ 10 ከተማ በሚባል አገር መካከል ወደ ገሊላ ባህር መጣ ይላል። ክርስቶስ ወደ ህይወታችን እና ወደ ከተማችን የሚመጣው ሁሉን ነገር ደህና ለማድረግ ነው። ይህኔ የዚህ የገሊላ ባህር አካባቢ ሰዎች አንድ መስማት የተሳነውና መናገርም የማይችል ሰው አምጥተው ፈውስልን አሉት። እርሱም ፈዋሽ ስለሆነ ጣቶቹን በጆሮቹ አስገብቶ ምላሱንም እንትፍ እንትፍ ብሎ ኤፍታ ብሎ ተናገረ። ኤፍታ ማለት የቃሉ ትርጉም ተከፈት ማለት ነው። ያን ጊዜ ሰውየው ዳነ፣ ፍጹምም ጤነኛ ሆነ ይላል። ነገር ግን ኢየሱስ ክርስቶስ በዙሪያው የነበሩትን ሰዎች ስለዚህ ድህነት እንዳትናገሩ ብሎ አዘዛቸው። ሰዎቹን አጥብቆ ባዘዛቸው መጠን እነሱ አጥብቀው አወሩ። አድኗል፣ ፈውሷል ብለው ተገርመው አወሩ። እንዲህ ነው የሚለው ቁጥር ሰላሳ ሰባት ላይ ሁሉን ደህና አድርጓልና፣ ደንቆሮችም እንዲሰሙ ዲዳዎችም እንዲናገሩ ያደርጋል እያሉ አወሩ ነው የሚለው ሁሉን ደህና አድርጓል አሉ። እውነት ነው። ያያችሁትን ተናገሩ። ጌታዬ ትዳሬን ደህና አድርጓል፣ ኑሮዬን ደህና አድርጓል፣ ትምህርቴን ደህና አድርጓል የምትሉ አማኞቹ ነው። ከዚህ ሰዓት ጀምሮ በሚገጥማችሁ በማንኛውም ጉዳይ እባካችሁ እባካችሁ፣ ከክርስቲያኖች አፍ የሚወጣ ቃል ነው። ደህና ብቻ በሉ። ትዳር እንዴት ነው? ደህና። ትምህርት እንዴት ነው? ደህና። ንግድ እንዴት ነው? ደህና። ሕይወት እንዴት ነው? ደህና። በሀገር ውስጥም ያላችሁ ከሀገር ውጭም በስደት የምትኖሩ በየትኛውም መከራ በየትኛውም ምቹም ምቹም ባለሆነ ሕይወት ውስጥ የምትኖሩ ደህና ደህና እያላችሁ ትሻገራላችሁ። እያመሰገናችሁ ትሻገራላችሁ። እግዚአብሔርን እየባረካችሁ ትሻገራላችሁ። አታጉረምሩሙ። ግድለም ጌታዬ በሕይወቴ ውስጥ የመለሳቸው መልሶች ከቁጥር በላይ ናቸው፣ በሉ ቅዱስ ጳውሎስ በሮሜ ስምንት ሃያ ስምንት ላይ እግዚአብሔርን ለሚያምኑ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ብሏል። እግዚአብሔር በህይወታችን ውስጥ ያደረገልን በጎ ነገር ብዙ ነውና ደህና እንላለን። እንድትሉ እግዚአብሔር እየርዳችሁ። ባካችሁ ከተማውን አስለምዱ። እግዚአብሔር ኢትዮጵያን ደህና ያደርግልን፣ ከተሞቿን ሁሉ ደህና ያደርግልን፣ አፍሪካን ደህና ያደርግልን ዓለማችንን ሁሉ ደህና ያደርግልን። ከእንግዲህ በኋላ ቋንቋችን ሁሉ ደህና ይሁን። ደህና ሁን። እግዚአብሔር ቸርነት፣ የመቤታችን አማላጅነት፣ አባቶቻችን ጸጋና በረከት ከሁላችን ጋር ይሆን። የሰው መጨረሻው ሲያምር ነውና መልካም መልካ እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። ክፉ አይንካችሁ ተባረኩ።